Boys of a man. የኦሮሚያ ክልል ፍትህ ቢሮ ቃል አቀባይ አቶ ታዬ ደንዳአ በዛሬው ዕለት መታሰራቸውን ባለቤታቸው ለአሜሪካ ድምጽ ተናገሩ። አቶ ታዬ ቅዳሜ መጋቢት አንድ ሁለት ሺ አስር አመተ ምረት የመከላከያ ሰራዊት አባላት በሞያሌ ከተማ አስር ሰዎች መግደላቸውና አስራ አንድ ማቁሰላቸው በስህተት የተፈጸመ ነው ብሎ ቢሯቸው እንደማያምን ለአሜሪካ ድምጽ መግለጻቸው ይታወሳል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል አስቸኳይ ጊዜ አዋጁ ሰዎችን ዝም ማሰኛና ትችትን ወንጀል ማድረግ ማድረጊያ መሳሪያ ነው ብሏል። አቶ ታዬ ደንዳ ዛሬ ጠዋት አዲሱ ገበያ ከሚገኘው መኖሪያ ቤታቸው ወደ መስሪያ ቤታቸው በመስሪያ ቤት መኪና በመጓዝ ላይ እያሉ መታሰራቸውን ባለቤታቸው ወይዘሮ ስንታየሁ አለማየሁ ለአሜሪካ ድምጽ ተናግረዋል። ማምሻውን አነጋግሬያቸው ነበር። ያው ጠዋት በስራ ሰዓት ከቤቱ በሰላም ነው የተሰናበተው። ሹፌሩ መጥቶ ከበር ወስዶታል። ሸኝቼው ነው የተመለስኩት። ከዛ በኋላ ነው መንገድ ላይ አዙረውት አውርደው ወደ ራሳቸው መኪና ይዘውት ከሄዱ በኋላ ሌላ ቦታ ቆይተው ነው ለፍተሻ ተመልሰው ወደ ቤት የመጡ። ምን ያህል ሰዎች ይሆናሉ? ብዙ ናቸው። በቁጥር ከአስር በላይ ይሆናሉ። በሰት መኪና ነው። ከዛ በኋላ ያው ቤት ውስጥ ያለውን አገላጡ አይተዋል። ምንም ያገኙት ነገር የለም። መጽሐፍቶች ናቸው፣ ያው ከገበያ የተገዙት መጽሐፍቶች ናቸው የተገዙ። ከዛ በኋላ ይዘዋቸው ሄዱ። መልሰው አዎ ይዘዋቸው ሄዱ። የነገሮት ነገር አለ ባለቤቶት ለርሶ የት እንደሚወሰዱ የሚያውቁት ነገር ነበር? እኔ ራሴ ጠይቄ ነበረ እዛው እንዳሉ ታዛቢ ተብሎ ሲቪል ልሰውም አብሮ ያሉትም አሉ ያው መሀል ቆሜ ጠይቂያቸዋለሁ። ምሳ እንዲበላ አንዴ እጁን ፍቱልኝ ብያቸው ነበረ። ያው እዛ ማምጣት እንደሚችል ነው የነገሩም። ፈቃደኛ አልነበሩም ያንን ለማድረግ። ከዛ በኋላ ከቤተሰብ ጋር ሆነን ለጥይቃ በተጠቆሙ መሰረት ሄደን ነበረ። የት ሄዳችሁ ነበር? ያርፍበታል ተብሎ የተነገረን ቦታ ሄደን ነበረ። የት ነበር የተነገራችሁ? ያርፍበታል ተብሎ የተነገረን ጣቢያ ሄደን ስንጠይቅ፣ በሁለት በር ሄደን ጠይቀናል። አንደኛው ጋር ስንሄድ ያለበትን ዝርዝር አልደረሰንም ብለዋል። የታሰረበትን ጉዳይ ነገሩን ስሉን እኛም አላወቅሁም። በዛ መሰረት ደግሞ ሌላ ጣቢያ ላኩን። እዛም ስሜት አልገባም ብለውናል። ያው ምናልባት ምርመራ ክፍል ይሆናሉ ተብሎ ተመለስን ማለት ነው። ሄድነውም ምግብም ሳናደርስ ልብሱም ሳንሰጠው። እጃቸውን ፍቱልኝ ብያቸው ነበር አሉ። እጃቸውን ታስረው ነበር? አዎ፣ እጁን በካቴና ታስረው ነበረ። ልጆች አሏችሁ? አዎ፣ አንድ ልጅ አለን። አሁን አመት ያልሞላው ሁለት ወር ይቀረዋል አስር ወሩ ወይዘሮ ስንታየው ከአቶ ታዬ ጋር ከዩኒቨርሲቲ ጀምሮ ጓደኞች እንደነበሩ ገልጸው እንደ ትዳር አጋር ሳይሆን እንደ ጓደኛም አውቀዋለሁ ብለውኛል። ለሁሉም ማህበረሰብ ከትልቅ እስከ ትንሽ፣ ከደሀ እስከ ሀብታም በኩል አይም የተማረ ያልተማረ የማይለይ የተቸገረ ሰውን የማያልፍ ለራሴ ብሎ የማያስብ ሰው ነው። ለራሴ ብሎ አያስብም። ታዬ ደንዳ እኔ እንደባል አይደለም ገልጸው ለህዝብ እንጂ ለግለሰብ ችግር ትኩረት እንደዚህ ነጥሎ ሳይሆን በጋራ ያለው ችግር ቢፈታ ያው በየቤቱ ያለው ችግር፣ በግለሰብ ደረጃ ያለው ችግር ይፈታል ብሎ የሚያምን ሰው ነው። አቶ ታዬ ደንዳ በሞያሌ የተከሰተውን ሁኔታ በተመለከተ የኦሮሚያ ክልል ፍትህ ቢሮ ያለው አቋም ምን እንደሆነ ማክሰኞ መጋቢት አራት ሁለት ሺ አስር ምት ከአሜሪካ ድምጽ ተጠይቀው ነበር። ሞያሌ ውስጥ ሸዋበር በተባለው ቦታ ላይ መጋቢት አንድ ቀን በሰላማዊ ዜጎች ላይ በመከላከያ ሰራዊት አባላት የተሰነዘረው ጥቃት እና አስር ሰዎች ከተገደሉና አስራ አንድ ሰዎች ከቆሰሉ በኋላ ከአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት በተሳሳተ መረጃ ላይ የተፈጸመ ነው መባሉን መስሪያ ቤታቸው እንደማይቀበለው ገልጸው ነበር እና ምንም ያልታጠቁ ዜጎች ላይ ዝም ብሎ ወተው መተኮስ ፈጽሞ ስህተት ሊሆን አይችልም፣ ሊያሳስት አይችልም። ደግሞ ከዛም በላይ አንዳንዶች ከወደቁ በኋላም በወደቁበት በሶስት ጥይት የተገደሉ ሰዎችም አሉ። ይሄ ሆን ተብሎ የተደረገ እንጂ በፍጹም ስህተት ነው ብለን እናምንም። በዕለቱም ባቀረብነው ዘገባ የአምነስቲ ኢንተርናሽናል ተወካይ የመከላከያ ሠራዊቱ አባላት እንደተባለው በአካባቢው ኦነግ አለ የሚል መረጃ ደርሷቸው ቢሆን እንኳን ከማሰር የዘለለ እርምጃ ሊወስዱ እንደማይገባ ገልጾ ነበር። ዛሬ ያነጋገርኳቸው የአምነስቲ ኢንተርናሽናል የምስራቅ አፍሪካ ምክትል ዳይሬክተር ሴፍ ማጋንጎ አሁን የተደነገገው የአስቸኳይ ጊዜ አዋጅ እጅግ አፋኝ እንደሆነ ይናገራሉ። አንድ የምናውቀው ነገርና አስጠንቅቀንም የነበረው ይህ የአስቸኳይ ጊዜ አዋጅ ገደቡ በጣም ሰፊና ወሰኑ የማይታወቅ መሆኑ ነው። ሕጉ የሚከለክላቸው ነገሮች በግልጽ ያልተዘረዘሩ በመሆኑ ሰው ተቃውሞ እንዳያሰማ፣ መንግሥትን የተቸ ደግሞ በወንጀለኛነት እንዲጠየቅ ያደርጋል። ስለዚህ አሁን የታየ መታሰር ከዚያ ቀደም ብሎ ደግሞ ስዩም ላይ የተወሰደው እርምጃ አንድ ሰው ለዘብ ባለ ሁኔታ እንኳ መንግሥት ላይ ሂስ ቢሰነዝር የአስቸኳይ ጊዜ አዋጁን እንደ ጣሰ ተቆጥሮ እንደሚታሰር ነው የሚያሳየን። ይህ የአስቸኳይ ጊዜ አዋጅ ቀድሞውንም መደንገግ እንዳልነበረበት ነው የሚያረጋግጥልን። በሞያሌ ከተማ ከተገደሉት መካከል አንዱ የሰላሳ አራት አመቱ መምህር አቶ ተማም ነጌሶ እንደነበርና አሟሟታቸውን በተመለከተ ጓደኛቸውን እሁድ ዕለት አነጋግረን ነበር። ወደ ሶስት ቦታ አካባቢ ነው የተመጣው። በጣም በሚያሳዝን ሁኔታ ነው፣ ደጋግሞ ነው የመጡት። ያው ከዛ ቦታው አልተንቀሳቀሱም፣ እዛ ነው ያረፈው። እዛው ጓደኛ እንደው ከእሱ ጋር የነበረ እኔ ልጅ ነበረ ሌሎቹ ሽሽቶ ለማምለጥ ሙከራ አረጉ። እነሱ አመለጡ። እንደ አጋጣሚ እሱን አገኙት። ከዛ ደጋግሞ በሶስት ጊዜ ነው የገደሉት። እንደ ጠላት ጠላት ነው ሕዝብ እንደዚህ የሚያደርገው እንጂ። ሌላው የስድስት ልጆች አባት አቶ ከኑ ቀንጨሬ የተገደሉበት ልጃቸው አባ ዱባ ከኑ ስለ አባታቸው ይህን ብለውን ነበር። እንዲህ ሻይቡና ይላለሁ ብሎ ቴላ ሲሮጣ እንዲህ ሻይቡና ለመውጣት ቁጭ እያለው ሻይቡናው ራሱ አልጨረሰም። ግማሽ ራሱ አላረገገው ከዛ በኋላ ወታደሮች ክፍ ጀመሩ ወታደሮች ክፍ ጀመሩ። ና መጡ እነሱ ሰዎች ሰዎች ነበሩ። አንዱ ተነስቶ ሮጦ አመለጠ። ከዛ ያኛውን አነሱ ና ይሄ አካል ገደሎ ነው ብሎ እንትናሉ። እሱን አትነሱ ና መሳሪያውን አንጋት ላይ አደቀኑ መጡት። በቃ ከዛ እዚ ደረት ላይ ነው ተመታ። በሁለት ስዊት ነው ተመታ። ሁለቱ ስዊት አንዱ አንገቱ ላይ ነው፣ አንዱ ደግሞ ደረቱ ላይ ነው። ወይዘሮ ሻላ ኩላ ደግሞ እቤት ውስጥ እያለው በጥይት ተመትቼ ነው ሲሉ እገኝበታለሁ ካሉት ሆስፒታል በስልክ አነጋግረናቸው ነበር። በተዘጋው በር ውስጥ እና ግድግዳ አሻግረው ተኩሱ ፍራሽ ላይ ከልጆቼ ጋር እንደተኛው በበር ውስጥ ያለፈ ጥይት የእግሬን ላይኛው ክፍል መታኝ። የአምነስቲው ሴፍ ማጋንጎ አቶ ታዬ እነዚህን ነገሮችና የተፈጠረውን ሁኔታ ከግምት ውስጥ በማስገባት ጥቃቱ የታቀደ ሊሆን ይችላል ማለታቸው ለእስር የሚዳርግ እንዳልሆነ ይናገራሉ። ይህን በመናገሩ ከሆነ ያሰሩት እርምጃው የመናገር መብቱን የሚጥስ ነው። ይህ መወገዝ አለበት። ምክንያቱም አንድ ሰው ሐሳቡን ስለ ገለጸ ብቻ መታሰር የለበትም። መንግሥት ላይ ሂስ መሰንዘር ወይም አሉታዊ አመለካከት ስለ መንግሥት ማሰማት ሕግ መጣስ አይደለም። እሱ ያለውን ሊያስተባብሉ ወይም የተናገረው በሕግ እንዲፈተሽ ሊያደርጉ ይችላሉ። ማሰር ግን ከሕግ የዘለለ እርምጃ ነው። አቶ ታዬ ደንዳ ከዚህ ቀደም ሁለት ጊዜ ታስረው እንደሚያውቁና በድምሩ ወደ አስራ ሁለት ዓመት በእስር እንዳሳለፉ ጓደኞቻቸው ነግረውናል። ከእስር ከተለቀቁ በኋላ የሬፍት ቫሊ ኮሌጅ የሕግ መምህር እንደነበሩም ለማወቅ ተችሏል። የአቶ ታዬ ደንዳን እስር በተመለከተ ከፌዴራልና ከክልል ባለስልጣናት መረጃን ለማግኘት በርካታ ሙከራዎችን አድርገናል። የኦሮሚያ ክልል ፍትህ ቢሮ፣ የኦሮሚያ ክልል ኮሚኒኬሽንና የፌዴራል ኮሚኒኬሽን ቢሮ ኃላፊዎች ጋር ደውለን ነበር። የሁሉም ስልክ አይነሳም። እንዳገኘናቸው ይዘን ለመምጣት ሙከራችንን እንቀጥላለን። በሌላ በኩል የአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት የአስር ሰዎች ግድያና የአስራ አንድ ሰዎች መቁሰል አደጋ በተሳሳተ መረጃ የተፈጸመ ስለሆነ ድርጊቱን የፈጸሙ በቁጥጥር ስር ውለዋል ማለታቸው አይዘነጋም። ከአደጋው በኋላ በወረዳውና አጎራባች ቀበሌዎች የሚገኙ ኢትዮጵያውያን ሸሽተው ወደ ኬንያ ሞያሌ መሄዳቸውና የኬንያ ቀይ መስቀል ወደ ዘጠኝ ሺህ የሚጠጉ ስደተኞች ስቃያቸው እንዳይበዛ ለማድረግ ጥረት እያደረገ መሆኑን ገልጾልናል። በሌላ በኩል አሁንም በምዝገባ ላይ እንዳለም አስታውቋል። ለሀገር ውስጥ መገናኛ ብዙኃን እንዳስታወቀው የተፈናቃዮቹ ቁጥር ወደ አርባ ሺህ እንደሚጠጋ ነው። የአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ